ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር በረከት ሀብተ ስላሴ በቅርቡ በቀይ ባህር አሳታሚ ድርጅት በኩል ዴሊቨረንስ የሚል አንድ ታሪካዊ ልቦወለድ መጽሐፍ ጽፈው ለተደራሲያን አቅርበዋል። ይህንን መጽሐፍ ለመጻፍ የአነሳሳዎት ዋነኛ ምክንያት ምንድን ነው? መቸም ስለ ኢትዮጵያና ስለ አፍሪካ ቀንድ ለኤርትራ መጽሐፍ ከጀመርኩ በታሪክ አንጻር እንዲሁም በፖለቲካዊ ትንተና አንጻር በጣም ሰንብተዋል። ብዙ አመታት አልፏልና አልፎ አልፎም የልብ ወለድ ታሪክ ነገር መጽሐፍ ይከጅለኛል። ከአሁን ቀደም የዛሬ አስራ አምስት አመት ይመስለኛል እንዲያውም ሀያ ነው እንጂ ሀያ አመት አንድ ራይዲንግ ዘ ወርልድ ዊንድ በሚል ርዕስ አንድ ኖብል ጽፌያለሁ። አሁን በቅርብ ጊዜ ከአራት አምስት ሰዓት በፊትም አንድ ፕሌይ አምስት ፋይቭ አክት ፕሌይ ጽፌያለሁ፣ ዘ ዴቭል ኢን ጎድስ ካንትሪ የሚል ጽፌያለሁ። እና አልፎ አልፎ ወደዚያም ደግሞ ድሮ ህግ ስማርም ሊትሬቸር በጣም ስለሚያምር ስለምወድ ብዙ አነብ ነበር እና የዚያም ተጽዕኖ አለኝ እና በዚሁ መሰረት ይህን ሀሳብ ጀመርኩ እና ዋናው አላማ የዚህ መጽሐፍ። ታሪኩን እንዳነበብከው በሀገራችን በኢትዮጵያ በኤርትራ እንዲሁም በአፍሪካ ቀንድ ባለፉት ሰላሳ አምስት አርባ እስከ ሀምሳ አመት ድረስ የተካሄዱት የእርስ በርስ ጦርነቶች በጣም አስከፊ ውጤት ያሳዩ ናቸው እና በአንዳንዳችሁም ተካፋይ ስለነበርኩ፣ በኤርትራ የነጻነት ትግል ተካፋይ ስለነበርኩ አመጣ- አመታት ስለዚህ ጉዳይ መጽሐፍ ብዙ ጊዜ ሳስብ ብዙ ጊዜ ነው እና የኔ አላማ ይሄ ከሆነ በኋላ ለወደፊትስ ምንድን ነው እጣ ፈንታችን የዚሁ አገሮች ህዝቦች የሚል ጥያቄ በሀሳብ ያንጀብባል። በጊዜው እና በታሪክ አንጻር የተካሄደውን አንዳንድ እርስ በርስ ጦርነት በተቃዋሚ ወገኖችና በመንግስት ሳት መሀል፣ እንዲሁም ደግሞ በተቃዋሚ ወገኖች እርስ በርስ ጦርነት በኢህአፓና በመኢሶን ለምሳሌ የተካሄደ ጦርነት ብዙ ሰዋል አልቆበታል። እና ይህንን በተመለከተ አንድ ልብ ወለድ ሲል አበርክት ብዬ የመጨረሻው አላማ ግን ያ አልፈዋል። አሁን ያለውስ ምንድን ነው እጣፈንታችን? ያው ፍጅትና ጦርነት ሆኖ ሊቀር ነው ወይ የሚለውን ጥያቄ በአይነ ህሊናዬ አንስቼ የለም እርቅ ያስፈልጋል፣ እርቅ ለማድረግ ደግሞ ይቅርታ ማድረግ ያስፈልጋል የሚል መነሻ ሀሳብ ነው። ይህን መጽሐፍ እንድትጽፍ ያስገደደኝ የመጽሐፉን አርዕስት እንደምታስታውሰው የእንግሊዝኛው ዴሊቨረንስ ይልና አርዕስቱ ተከታይ ደሞ ንዑስ አርዕስት ቴይል ኦፍ ኮላይዲንግ ፓሽንስ አንድ ሚውዝ ኦፍ ፎርጊቭነስ ይላል። የእርቅታ የይቅርታ የቅርብ መባባል አላማን የሚመለከት ነገር ነው። نابطك على يهانو يا مسافون هي زودة جزات يا مقوم من ذيهم بايرتابا يا يا ኢህአዴግን ያገዛ ዘመን እንደዚሁ ይነቅሳል። በዛም የተነሳ በኤርትራና በኢትዮጵያ ወንድማማችና እህትማማች ሕዝቦች መካከል በተለይም ከመፈናቀሉ ጋር በተያያዘ እዛ ውስጥ ያሉት ገጸ ባህሪያት ብርቱ የሆኑ ጥያቄዎችን ያነሳሉ። ለምንድነው ኤርትራና ኢትዮጵያውያን ተለያይተው እንዲኖሩ የሚደረገው? እንደ አንድ ሕዝብ ለምን አይተያዩም? ያስ እንዲሆን ፖሊሲ ሁቀረጽም የሚሉ ጥያቄዎችን በተለይ በወጣት ገጸ ባህሪያት በኩል እንዲጸባረቅ አድርገው አንስተዋል። በሁለቱ በኢትዮጵያና በኤርትራ መካከል በተለይም ያለው ቁርሾ ወይም ውጥረት በአሁኑ ወቅት በተለይ እንደምን ይረዱታል? እንደምን ይገልጹታል? እዚህስ የደረሰበት ዋነኛ ምክንያት ምንድን ነው ይላሉ። በአንድ ወቅት በጋራ የታገሉ ሁለት ታጋይ ድርጅቶች እንደምታውቀው መቼም እነዚህ ሁለት ታጋይ ድርጅቶች በአንድነት ተባብረው ሌሎችም ጨምረው ከኢህአፓ ከወጡት አነስተኛ ድርጅቶችም ጋር ሆነው ያደግን ያህል ድርጅት ፈጥረው መንግስት ለውጠው መንግስት ይዘዋል እና ሁለት ጥያቄ ነው በእኔ አስተሳሰብ የሚነሳው፣ ምን ለውጥ አመጡ ነ ሰዎች ድሮ ይነሱት ከነበሩ አንገብጋቢ ጥያቄዎች አንፃር ለውጥ አመጡ። ዴሞክራሲ እንተክላለን ብለው ባህላቸው አስቀምጠዋል። ዴሞክራሲ ማለት በፓርላማ ምርጫ የሚተከል መንግስት ብቻ ሳይሆን በሰው ልብ፣ በሰው አእምሮ የአንድነትና የመተሳሰብ በትዕግስት የሚነሱትን አንዳንድ ጥያቄዎች፣ ክርክሮች የመፍታት ልምድ ባህል መፍጠር ማለት ነው እዚህ ላይ ማናቸውም ሰው መንግስት ሲይዝ፣ የመንግስት ስልጣን ሲይዝ፣ የመንግስት ስልጣን እንደ እሳት ነው። ሊያቃጥል ሊፈጅ ይችላል፣ ሊያጠፋም ይችላል። አንዳንድ አዎንታዊ ስራ ሊሰራበት ይችላል፣ እንደ ሰው አእምሮ፣ እንደ ሰው ፍላጎትና፣ በተለይ ደግሞ ስልጣን ተወዳዳሪ ጠያቂ ከሌለው ስልጣን ሰውን ያበላሻል። አንድ እንግሊዝ ፈላስፋ ታሪክ ጸሐፊ እንዳለው ፓወር ኮራፕት አብሶሉት ፓወር ኮራፕት አብሶሉትሊ ፍጹም የሆነ ስልጣን ተወዳዳሪ ነቃፊ ተቆጣጠሪ የሌለው ስልጣን ይበላሻል። ፍጹም የሆነ ስልጣን ደግሞ ፈጽሞ ይበላሻል ማለት ነው። ስለዚህ ይህ ሁሉ ትግል ከተካሄደ በኋላ ብዙ ሰው ካለቀ በኋላ እንዲሁም ደግሞ በዚሁ አንጻር ኢትዮጵያና ኤርትራ ተለያይተው ሁለት ሀገር ሀገሮች ከሆኑ በኋላ ተባብረው መንግስት ነው የለወጡ ደርግን ያህል መንግስት የለወጡ ሰዎች መሪዎች የተሻለ ውጤት ያመጣሉ በሁለቱ ህዝቦች መሀል የመቀራረብን ደርሶም አልፎም ምናልባት አንድ የሚያስተባብር ስርዓት የማቆም አላማና ድርጊት ይፈጥራሉ የሚል ተስፋ ነበረኝ። የተበታተነውን ነገር አንድ ማድረግ ቀላል አይደለም። ብዙ ጊዜ እና ብጥረት የሚጠይቅ ነው። በትንሹ ግን አላማውን መደርደር ያስፈልጋል። ይህን አድርገዋል ወይ አሁን ያሉ ባለስልጣኖች? ይህ ሁሉ አንድ ጥያቄ ነው። በዚሁም ድርሸት ላይ ተቀስ ተቀስ አድርጌዋለሁ። ገጸ ባህርያቱ ተውጣጡ ናቸው ከሀፓ የተውጣጡ የቀድሞ አንጋፋ ታጋዮች ማህበር አቁመው ያን ያለፈውን ችግር መሰረት አድርገው ሰላምና መተባበርን መረዳትን ያማከለ አንድ ስርአት እንሰጥራለን የሚል አላማ አንግተው ነው የተነሱት። በዚሁ ልቦለት ታሪክ እና በዚሁም ደንብ ልቦለት ታሪክ የመንግስት ባለስልጣኖች ኢህአዴጎችም ቢሆን ይህንን ተቀብለው ምንም በድሮ ተቃዋሚዎቻችን ወዘረኞቻችን፣ የነበሩ ቢሆኑም አሁን ያነገቡት አላማ ጥሩ ነው በሚል ተቀብሏቸው፣ እንዲያውም በመንግስት ውስጥ አንዳንዱን ገጸ ባህርያት አባል እንዲሆኑ ፈቅዶላቸው ይሰራሉ። ይሄ በአንዳንድ ሰዎች አስተያየት የማይመስል መስሎ ይታይ ይችላል። ግን ሰው መቼም መልካም አላማ ያለው ሰው ይመኛል፣ ምኘቱን ያስቀምጣል፣ እንደ ምኘቱ እንዲሆንለትም ያልማል፣ ተስፋ ያደርጋል። ይህ መፈጸም አለመፈፀሙ ግን የሚፈጸመው በሁሉም አሁን በስልጣን እንዳያዙ ሰዎች ግን በተቃዋሚዎችን ወገን በጎ ፈቃድ ሲኖር፣ ያለፈው አልፈዋል እርቅ ማድረግ አለብን ይቅር መባባል አለብን ብለው ይህን ሀሳብ ሲቀበሉ ብቻ ነው። እና እንዲህ አርጌ ብቻም አስቀምጫዋለሁ። በመጽሐፍ ውስጥ እንደዚሁ እንዳነሱት በተለይም ዳሆን እንደጠቀሱት ሊመስል አይችል ይሆናል ግን መሆንም የማይችልበት ምክንያት የለም ብለው በተስፈኝነት ያነሱት ነገር አለ። እዛ ውስጥ ከተጠቀሱት ውስጥ አንደኛው ጣት ገጸ ባህሪ ከቶውንም ኤርትራውያን ሙሉ የዜግነት መብቶች ይኖራቸው የማይኖርበት ምክንያት ምንድን ነው ሲል የቀደምት አንጋፋ የሆኑ ታጋዮችን እንደዚሁ ብርቱ በሆነ ጥያቄ ያቀርባል። የዚያ ዐይነቱ እሳቤ አእምሮ ውስጥ የመጣው እንዴት ነው? በርግጥ፣ በተለይም ኤርትራውያን ሉዓላዊ ሀገራቸውን ይዘው ኢትዮጵያ ውስጥ ደግሞ ሙሉ ዜግነት መብት አግኝተው የመኖር እሳቤን ነው ወይስ ወደፊት በሁለቱ አገራት መካከል እንደ አንድ ህዝብ እንደ አንድ ሀገር የመኖር ራእይ ነው ወይም ምኞትን ነው በውስጦ ለማንጸባረቅ ይወደዱት ጥሩ ጥያቄ። በጣም ጥሩ ጥያቄ። ቢሆንልኝ ቢሆንልኝማ ጦርነት ባልተካሄደ፣ ሁለቱም ህዝብ ባልተፋጀ እወድ ነበር። ይህም እንዳይሆን ምናልባት በክራውን እንደ ፔን የሚል መጽሐፍ ጥሽ ያለው አላየኸው እንደሆነ ቅድም ይህን ከመጀመራችንም በፊት ለወደፊቱ ስለ ህይወት ታሪኬም አንዳንድ ጥያቄዎች ጠይቅ እፈልጋለሁ ብለኸኝ ነበርና በዚያው ብንጀምር ጊዜው ይህንን ወደ ጎን ተው። ግን እዚያው መጽሐፍ ውስጥ በክራውን ዘፓይን በሚል የመጀመሪያው ቮሊም የህይወት ታሪክ የጠቀስኩት አንድ ነገር አለ፣ ታሪካዊ ነገር አለ። ይኸው ምንድን ነው? የኤርትራን ፌዴሬሽን ከኢትዮጵያ ጋር በዩናይትድ ኔሽንስ የተፈቀደውን ጃንሆይ ሊያፈርሱት ሲቃጣቸው የዛን ጊዜ አቃቤ ህግ ነኝ። አንዳንድ ጊዜ ጠየጠሩ ይጠይቃሉ፣ ሚኒስትሮቻቸውን እኔም ዛ አቃቤ ህግ መጠን የእሳቸው አቃቤ ህግ ስለነበርኩ ከእለታት አንድ ቀን ጠሩና ስለ ፌዴሬሽን ጠየቁኝ። ፌዴሬሽን ማለትም ማለት ነው አሉኝ። ነገርኳቸው። ይሄ በኢትዮጵያና በኤርትራ መሀል ያለው ፌዴሬሽን ምን ፋይዳ አለው አሉኝ። አይ ይህማ በዓለም ህግ በተባበሩት መንግስታት ውሳኔ የተሰጠን ነው። ወደድንም ጠላንም ተወስነዋል። ኢትዮጵያ መንግስት ግርማይነቱም ተቀብለውት ፌዴሬሽን ቆመዋል። እና የፌዴሬሽን ጥቅም የበላይ የመሀል መንግስት ከጎን ወደ ዳር ያሉትን ክፍሎች ክፍሎች የመንግስቱን የግዛቱን ክፍል ግዛት ስልጣን በአንድ ላይ ጠቅልሎ እነሱም በትዕዛዝ ለማስፈጸም ስልጣን ቁርስ ተቆራርሰው ለየክፍላቱ አከፋፍለው የሚደረግበት የሚተዳደርበት ስርዓት ነው እና በአሜሪካ፣ በካናዳ፣ በአውስትራሊያ፣ በሌላም ሀገሮች የሚሰራበት ስልት ነው አልኳቸው። አዎ ይሄን አቀለና ቀለን ይሄን አቀለና፣ አሁን የኤርትራ የሚባለው ፌዴሬሽን የሚባለው ኤርትራ ያለው ቢፈርስ ምን ችግር አለው አለች። የኤርትራና ኤርትራ ፌዴሬሽን ቢፈርስ አዎ እ ግርማይ ሆይ ይሄን ማድረግማ የተኛውን አንበሳ እንደመቀስቀስ ነው አልከዋቸው። የዛን ጊዜ በቁጣ መልክ ሲያይ በእውነቱ በአስተያየታቸው አይናቸው የሚወጋ የሚገል ቢሆን ኑሮ እዚያው እሞት ነበር። እና በጣም ተቆጡ። ከዚያ ትወጡ ወጣሁ እና አንድ ፍቅን ያህል እታስራለ እያልኩ ስጠብቅ ማታ ማታ አስጠበቅ አስጠበቅ አላሰሩኝም። ሌላ ጊዜ እንደ ጊዜው ወደ ሀረር አጋዙኝ። አንድ ሶስት አመት ጊዜ ነበርኩ። አንድ ዋናውም ግዞቴ ምክንያት ይሄ ነበረ። ይህን የጠቀሱበት ምክንያት ምንድን ነው? ያኔ ጃንሆይ ያንን ፌዴሬሽን ባያፈርሱ ጦርነቱ አይቀጥም ነበር። የአላማን በሰላም እንፍታው ብሎ ያለውን ጓዶቹም ቢቀበሉት ኖሮ በሰላም ቢፈታ ኖሮ፣ ከዚያም የቀሩት የኢትዮጵያ ግዛቶች የፌዴሬሽን አይነት ስልጣን ሰጥቷቸው? ሁሉም ነገር እንደዚሁ ሊቀጥል በሰላም መኖር ብቻ ሳይሆን እድገትም ብልጽግናም የተሻለ ሁኔታ ይፈጠር ነበር የሚል እምነት አለኝ እና ከዛ በኋላ እኔ ከዚያ ሰዓት ድረስ ፌዴራሊስት ነበርኩ። ፌዴሬሽን አምን ነበር። ያ ከሆነ በኋላ ግን እኔም በበኩሌ ብዙ ችግር ደረሰብኝ። በደርግም ተጠርጥሬ ነበር የጄኔራል አማን ዋና አማካሪ ወደዚሁ ሁሉ ያደረሰን ምስሎ የሚል ጥርጣሬ ነበረኝ። ለህይወቴ ምፈሪቻ ወጣ ወጣ ወደ ኤርትራ ሄድኩ። እንዳጋጣሚ ደግሞ እዚያ ብዙ የሚያሳዝን ነገር አየህ ደረሰ። እና በቃ ሌርታ ተጋይ አባል ሆኜ እስከ መጨረሻው ድረስ ቆየ። ይህንን ያነሳበት ምንያቶ ከሳሁን እኔ በበኩሌ ብዙም ሰው ሰላምን ይፈልጋል ወደ ጦርነት የሚሄደው የሰላም መፍትሄ መንገድ ሲያቅተው ወይ ድመ ሳይሆን ይቀር ነው እና ስለዚህ በእኔ ራዕይ በእኔ ህልም ለወደፊቱ ሁለቱ ህዝቦች ተስማምተው በረጅም ጊዜ ጉዞ እንደ ድሮው እንደነበረው ባይሆንም ከአሁን ካለው በተሻለ መንገድ የመተባበር ወደ አንድነት የሚመራ ሥርዓት መስከል ቢችሉ ጥሩ ነው ብዬ የማምን ነው። እኔ ከኤርትራና ከኢትዮጵያ አልፈው በታሪክ ጂኦግራፊ አቀማመጥ፣ በባህል በብዙ ነገር ከሚስማም ከሚገናኙ ሁለት ሀገሮች ህዝቦች ይቅርና በአጠቃላይ በአፍሪካም አህጉር አንድነት መፈጠር አለበት የሚል እምነት ያለኝ ሰው ነኝ። ፓን አፍሪካኒስት ነኝ። እንዲያውም ያንን ገጠ ባህር የተፈጥረው ነብረ ክርስቶስን ስፈጥሮ እንዲያውም እንደ አዲስ ወጣት ፓን አፍሪካንስት ነው የቀረጥኩት። ይሄ ነው እንግዲህ መልሴ። በርግጥ የአፍሪካም ህብረት የዚሁ አይነት ራዕይ ያለ በአፍሪካ ውስጥ አሁን እንዳሉት የማይቻል ነገር የለም። እንደሚያውቁት ወደ አፍሪካ ህብረት የተዞረበት አንዱም እሱ ነው። ከኢኮኖሚያዊ ትብብር ከዛ ወደ ፖለቲካዊ ትብብር ለመሄድ ትልም አለ። ኢትዮጵያም ውስጥ ባለፉት አምስትና እንደዚህ አመታት ገደማ ቀደም ሲል ከኢትዮጵያና በጅቡቲ በኩል ኢኮኖሚ ትብብር ዛም ወደ ፖለቲካዊ ትብብርና ውህደት ለመሄድ በሰላሳ አመታት ጊዜያት ውስጥ እንደዚሁ ተስፋ የሰነቁ ሰዎች አሉ። በፖሊሲ ደረጃም መቀረጹንም ገልጸዋል አንዳንድ ባለስልጣናት። ቀደም ሲል ከኤርትራም ጋር የማይሆንበት ነገር የለም ዓለም ወደ አንድነት እየመጣ ባለበት ወቅት እዛ ላይ ግን ዋነኛ ጥያቄው በመጽሐፉ ውስጥም እንዳነሱት ከቀድሞ የአፓ ካድሬዎች ውስጥ አንዱ እንዳለው ሀሳቡ መልካም ቢሆንም ነገር ግን የለውጡ ሐዋርያት እነማን ሊሆኑ ይችላሉ የሚል ዋነኛ ጥያቄ እንደሆነ አንስተዋል። ይህን እውነት ለማድረግ ህልሙን እውነት ለማድረግ ራእዩን በግብር ለማዋል በኢትዮጵያና በኤርትራ ውስጥ በአሁኑ ወቅት የለውጥ ሐዋርያ ለመሆን ብቁ የሆነ ፖለቲካዊ አመራር በአሁኑ ወቅት አለ፣ ፍላጎትም አለ ብለው ያስባሉ ወይስ ለሚቀጥለው ትውልድ የተስፋ ህልም ነው። ይህ ትልሞ እንደኔ ምኞት እንደኔ ህልም ከኛ ከኔ ጀኔሬሽን ከዚያ አማርፎ ያንተ የአንተ ጀኔሬሽን ይህንን ዓላማ አንግቦ ቢጀምረው፣ ቢከራከርበት፣ ቢታገልበት፣ ቢጨቃጨቅበት ከመሪዎቹም ጋር መጋጠባ እየጨቀጨቀ አስፈላጊነቱን እያሳመነ እውን ለማድረግ ቢታገል ምኞቴ ነው። ይህን ለማድረግ የሚያበቃ እውነት ያለው ወይ ለምን ጥያቄ ግን እጠራጠራለሁ። ስለዚህ ነው እንዲያውም የእነ ገብረ ክርስቶስ ጄኔሬሽን የእነ የገጸ ባህርያቱ ትውልድ ኃላፊነት ወይ ሸክም ነው ብዬ ወደዛ ያዘረበልኩት። ግን ይህንን የእኔ እና የአንተ ከዚያም ባነሰ እድን ያላቸው ሰዎች ጄኔሬሽን ኃላፊነት ለመጪው ትውልድ ማሻገር ከኃላፊነት መሸሽ ነው። ከኃላፊነት መሸሽ ደግሞ እንደ ትልቅ ኃጢአት ነው የምቆጥረው ወክሌ ስለዚህ እኛ መጀመር አለብን። የእኔ ጄኔሬሽን የአሁን ያለው ጄኔሬሽን መጀመር አለበት የሚል እምነት አለኝ። በመንግስት ደረጃ ባሉት ሰዎች በተለያየ ምክንያት ይህንን ተቀብለው ለመተግበር ፈቃደኛ ባይሆኑም ወይም የማይቻላቸው መስሎ ቢታያቸውም የሚቻላቸውን እንዲሆን ለማድረግ መታገል ያስፈልጋል። ትግል ያስፈልጋል። በሀሳብ ደረጃ በዓላማ ደረጃ ነገሩ አዋቂዎች፣ አስተማሪዎች፣ ፀሐፊዎች፣ ጋዜጠኞች እንዳንተ ያሉ ምሁራን ሁሉ ለምሳሌ አሁን ይህን እንደ ትልቅ ዓላማ እንዲከራከሩበት ቢጀምሩት የማይፈጸምበት ምክንያት የለም በእኔ ህይወት ላይሆን ይችላል እኔ ወደ ሰማንያ ገብቻለሁ ላይሆን ይችላል ከአስር ከአስር አስራ አምስት ከሀያ አመት ከሰላሳ አመት በኋላ ግን የማይሆንበት ምክንያት የለም ግን ትግል ያስፈልገዋል ቆርጦ መነሳት ያስፈልገዋል በሀሳብ ደረጃ ደግሞ አሁን የጀመርኩት ያደረጉት ሙከራ በልብ ወለድ ደረጃ ሀሳቡን አቅርቤዋለሁ እዛ ውስጥ አንዱም ይህንን ሀሳብ በተለይ በጉልህ ከሚያራምዱት ውስጥ አንዱ እንደዚሁ በቀዳማዊ ኃይለስላሴ ወቅት የጠቅላይ ሚኒስትሩ ካቢኔ ጸሐፊ የነበረ በኋላም በአብዮቱ ለውጥ ፈላጊ ሆኖ ከኢሃፓ ጋር የተቀናጀና መልሶም ከስደት ከሀገር እንግሊዝ ወደ ፈረንሳይ ፈረንሳይም እዛ የአሁኑ የወቅቱ የኢህአዴግ በፈረንሳይ አምባሳደር ሆኖ ወደ ሀገር ውስጥ የገባ ዶክተር አበራ ይህንኑ ያነሳል ትላንት የዛሬ አምሳያ እንደሆነና በተለይም ደግሞ የትላንትና ውርስ አሻራ ወይም ሌጋሲ የዛሬ ታሪክ ሸክም መሆኑን ይገልጻል። ከዚህም የታሪክ ሸክም ውስጥ አንዱ ሰላም ሰላምና እርቅን የማምጣት ጉዳይ ነው። እርቅና ሰላም በእኛ ሀገር ውስጥ እንደሚያውቁት በተለይ ለማምጣት አዲስ ነገር አይደለም። በጥንት በባህል ውስጥም ያለ ጉዳይ ነው። ይቅር ለእግዚአብሔር መባባል ያለ ነገር ነው። የሀገር ሽማግሌዎችም ብዙ በርካታ ችግሮች የፈቱበት ነው። በሌላ በኩል ደግሞ በዘመናዊ ፖለቲካ ውስጥ ቅም በቀለኝነቱ አለ። ቀደም ሲል እንዳነሱት በርካታ ህይወት አልፏል። በሁለቱም መጎኖች በ1998 ጦርነት እንኳን ቢያዩ ያለ ዛሬም ድረስ በአንድ በኩል ኤርትራ አሁንም የኢትዮጵያ አካል ነች ብለው የሚያምኑ አሉ። በሌላ በኩል ኤርትራ ሉዓላዊ መንግስት ሆናኛ እኛ ኤርትራውያን ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም ከጉርብትና በስተቀር ብለው የሚያስቡ ወገኖች አሉ። ይህ ባለበት የትላንት የታሪክ ሌጋሲው ሸክም በሆነበት ወቅት ሰላምና እርቅን ለማምጣት ከየት መጀመር አለበት? የለውጥ ሐዋርያቱ እነማን ሊሆን ይገባል? በግብር እንዴት ማምጣት ይቻላል ይላሉ። የለውጥ ሐዋርያቱ እርዳታ ያስፈልጋቸዋል። ትልቅ እንቅፋት ከፊታቸው ተደቅነዋል። ይኸውም ደግሞ በመንግስት ስልጣን ላይ ያሉት፣ በሁለቱም መንግስታት ያሉት ናቸው በእኔ ግምት አንዳንዶቹን የአደጋ አባሎቹን ታጋይ በነበር ነበር ያውቃቸዋለሁ። በረሃ ማግኘቻቸው እናግሬያቸዋለሁ፣ ውጭም ሀገር እናግሬያቸዋለሁ። የፓን አፍሪካኒዝም ነገር አንስተን ስነጋገር በአላማ እናምንበታለን። በጣም ጥሩ ሀሳብ፣ የተቀደሰ ሀሳብ ነው። ከዚያም አልፎ እንዲያውም በእኛ መሀል ምንም እንኳ የኤርትራ ነጻ አውጪ ድርጅት ብንደግፈውና የኤርትራ ነጻነት በአላማ ብንደግፈውም አንድ ህዝብ መሆናችንን በብዙ ነገር የምንገናኝ መሆናችንን እናምንበታለን እና ይሄ ለወደፊት ህብረታችን መሰረት ሊሆን እንደምችል እናምናለን። ይሄ ማለታችን ግን የአሁኑ ትግል አንቃውም፣ ምክንያቱም ታሪካዊ ምክንያት አለው። ከታሪክ አንጻር ብቻ ሳይሆን ደግሞ እሱን ተቃውመን በሰላም ሊመጣ የማይችለውን ሰው በግድ በጦር ቦምብ እያወረዱ እየጣሉ የሞት መሳሪያ እያርከፈክፉበት በግድ አይገዛም ሰው። ስለዚህ ይህንን ስለማንቀበል ነው የኤርትራን ህዝብ ነጻ ትግል የምንደግፈው። ግን በመጨረሻው ላይ አንድ ህዝብ ሆነ እንድኖር ከመመኘትና ይህንንም አላማ ከመተግበር የሚከለከል ነገር የለም ብለው የሚናገሩ ሰዎች ነበሩ። አሁን በምድነት ደረጃ ካሉት መሀል በኤርትራም በኢትዮጵያም፣ ግን በተለይ አሁን ያለው የመንግስቱ ረፍት መንግስት መወዳደር ወይ ደግሞ የጥል ሰላም አይ አይሉት ጦርነት የጥል ሁኔታ አመች ሁኔታ አይፈጥርም እና ይሄም ደግሞ በተለይ ለወጣቶች ትግል ታሪኩን ለማያውቁት መንግስት ያላቸውን ብቻ የሚቀበሉት ኢትዮጵያን ጠላት መች ይላሉ ኤርትራኖች። በኢትዮጵያ ውስጥ ደግሞ ኤርትራ ኢትዮጵያን ታጠፋ ተነስታለች የሚሉ ሰዎች አሉ እና ይህንን እንዲህ ያለውን አስተሳሰብ ከሰው አእምሮ እንዲወጣ ለማድረግ የመሪዎቹ በጎ ፈቃድ ይጠይቃል። የመሪዎቹ በጎ ፈቃድ ለመገቤት ደግሞ አሁን ያላቸውን አንዳንድ እንቅፋት አንዳንድ ችግር ደግሞ መፍትሄ እንዲገኝለት መጣር አለብን። በረጨም ደረጃ ደግሞ መነጋገር ያስፈልጋል። በሀሳብ ለሀሳብ መግባባት ያስፈልጋል። አላማችንን ደግሞ የመግለጽ መብትና ግዴታ አላፊነት አለብን። ገብረክርስቶስ የሚናገረው ሀሰ ልቆችን የእሱን ኤልደርስ ጌታዬ ጋሼ ብሎ የሚላቸውን ሰዎች ሲያነጋግር በድፍረት ሳይሆን በክብሮት ነው። ግን የኤርትራ ሕዝብ ከሀገሩ ተሰድ ሲመጣ ትላንትና የእናንተ ሕዝብ እኛ ሕዝብ አንድ ሀገር ነው ስትል የነበር ሰዎች አሁን ተሰደ ሲመጣ እንዴት አትቀበሉትም ብሎ ያቀረበው ተግዳሮት ከባድ ተግዳሮት ነው እና ከፖለቲካ አልፎ ወርዶ በሰብአዊ ደረጃ በስብእና ደረጃ ስታየው በትምህርት የሚያሳለፉት እድሜያቸውን በበረሃና በየቦታው ተቸግረው የሚኖሩን በሺ የሚቆጠሩ ወጣቶች ስታይ ኤርትራች ስታይ ማለት ነው ያሳዝናል ብቻ ሳይሆን እንዲያውም ዌስት ነው፣ ትልቅ ዌስት ነው፣ የሰብአዊ የሰው ኃይል ዌስት ነው። በማናቸውም ደረጃ በልዩ ልዩ መንግስት ስታየው የጥፋት ጎዳና ነው ይሄ እና ይህንን በግልጽ መነጋገር ያስፈልጋል በግልጽ ማስረዳት ይሄ ማንም አያዋጣም። አሁን ያለው ሁኔታ ተወግዶ መግባባት መናገር አለብን። እንደተጀመረው መጀመሪያ አመታት ከደርግ ውጥቀት በኋላ የነበረው መግባባት እንደገና ተነስቶ በትንሹ ደረጃ በሚኒመም የሚተባበሩትን ድርጅት ማቋም እርሻ፣ በጸጥታ፣ በኢኮኖሚ የሚተባበሩትን ኮሚቴዎች አቁመው ነበር። ግሩም የሆነ አጀማመር ነበር። አንድ ሶስት አራት አመት ጀምረው ነበር። መሰባሰብ መነጋገር ጀምረው ነበር። እና ይሄ ሁሉ ቀርተዋል። አሁን ለምሳሌ በዛ መጀመር ይቻላል ማለት ነው። እና ይሄ በታላቅ ዓላማ የሚነሳው እንደ አበራ ያለው ወይ እንደ ግብረ ክርስቶስ አላማውን ነው እንጂ ዘርዝሮ ተንትኖ እንደ መርህ እንዲሆን ለሰው የሚያቀርበው በታሪበቱ በልብ ወለድ መልክ የሚያቀርበው ግን አመልካች ነው። ለችግራችን መፍትሄ አንድ አመልካች ነገር ነው። አንዱ የልብ ወለድ ደግሞ ጥቅም ነው። አሁን ያለውን ባለስልጣን ስለማይነካ ለክርክር ለንግግር መንገድ ከፋች ነው። በኢትዮጵያም ወገን በኤርትራም ወገን አሁንም ድረስ ለሁለቱም ሁለቱም ሀገራት የአንድነት የትብብር ህልም ያላቸው አያሌ ኢትዮጵያውያንና ኤርትራውያን ወገኖች አሉ። ሰላምና እርቁን ይሹታል። ሁል ጊዜ በአብዛኛው በኢትዮጵያንም ሆነ በኤርትራውያን ዘንድ ብዙ ጊዜ ከሚሰነዘሩት ትቶች አንዱ ሀሳብን ከማፍለቅ በስተቀር በግብር ላይ የመዋል አቅም የለም ተብሎ ይተቻል። ይህን ለማድረግ ይህን ህልም ይህንን ራዕይ እውን ለማድረግ የኤርትራና ኢትዮጵያ ላ ሰላምና እርቅ ኮሚቴ በሚል እሳቤ በውጭ ሀገርም ሆነ በሀገር ውስጥ ያሉ በርካታ ኢትዮጵያውያንና ኤርትራውያን የሚሳተፉበት ከመንግስታቱ ውጭ የሆነ በታዋቂ ግለሰቦች ወጣቶችንም ሆነ ሌሎች የሰላምና እርቅ ወዳዶችን የሚያሰባስብ አንድ ማህበር ወይም የሰላምና እርቅ ኮሚቴ ኤርትራና ኢትዮጵያ በሚል ስያሜ አቁሞ አጀንዳ ቀርጾ የሰላምና የእርቅ አማራጭ ሀሳቦችን ያንን በማቅረብ ገለልተ ኛ የሆነ አካል ቢቋቋም ወደፊት አንድ እርምጃ ለመራመድ አማራጭ መፍትሄ ይሆናል ብለው ያስባሉ። ያ ከሆነስ እንደ እርሶ የመሳሰሉ ሰዎች ይሄንን ተነሳሽነት ወስደው በግብር ለመዋል ይቻላል? በደንብ በደንብ እንዲያውም በአንዳንድ ሰዎች ሙከራ ተጀምረዋል። ግን ችግሩ ምንድን ነው? አሁን የሁለቱ መንግስታት በመንግስታትም ስር የህዝቡ መካረር ስላለ እሱን አለሳልሶ አሁን ያለውን ሁኔታ ተሻግሮ የወደፊቱን ብቻ በማሰብ መነጋገር ያስፈልጋል፣ መወያየት ያስፈልጋል። ሀሳብ ለሀሳብ እንተዋውቅ። እነ ወንድማማቾች በሰብአዊ ደረጃ እናስበው። መጀመሪያ እንተወው ፖለቲካን። ፖለቲካና የጦርነት ፍጅቱ ያመጣውን መዘዝ ያመጣው ችግር እናስበው እና እሱን ትሰብ እስቲ ወደፊት እናስብ ብሎ መነጋገር የሚቻል ይመስለኛል። እኔ ወኩሌ በጣም ደስ ይለኛል። ይህን ለማድረግ እንደ የራሴን ኮንትሪቢሽን ለማድረግ ዝግጁ ነኝ፣ ግን አሁን ምሬት አለ። በዳያስፖራ ባለው ኢትዮጵያ ሕዝብ የማየው ስሜት አሁን ለምሳሌ የኢህአደግን መንግስት እንደ ጠላት፣ እንደ ሰይጣን የሚያይ የሚመለከት አስተያየት ነው የማየው። የሚሰማኝ ለማን ናቸው ጊዜ የሆነ ፖለቲካ ነገር ተነስቶ ሀሳብ በሚቀርብበት ጊዜ የሚሰማው መልስ የእርቅና የሰላም ሳይሆን ይህን ያለውን በጠላት የሚቆጥረውን መንግስት ማውደም መጣ ስንጋል የሚል ነው ያለው። መንግስት የሚሰራው ስራ የሚፈጽመው ስህተት ባያሌው እንዳለ አውቃለሁ፣ የታወቀ ነው። ግን እሱ ወደ ጎን ስቶ ቅድም እንዳልከው አለማውን ብቻ እንግቶ ወደፊት የሚሆን በማሰብ ይህን ማረግ አለበ ይህን ምን ሀገር ስንጀምር ደግሞ ያ ንግግር በሰፊው ሰው ሁሉ ሲሳተፍበት መንግስቱም ራሱ ይሰማዋል ጆሮ ከውጭ ነው እንደሚባለው ይሰማዋል። ሲሰማው በትንሹ በትንሹ በትንሹ በትንሹ እየገባው እየገባው ሌላው ቢቀር አገር ውስጥም እንደዚህ ያለ አስተሳሰብ ያላቸው ሰዎች ተሰብስበው የመናገር መብት የሚኖራቸው መብታቸውን ለማስከበር እንዲችሉ ያበቃል ያስችላል ብዬ አምናለሁ። ስለዚህ በአጭሩ መልስ በደንብ በደንብ አምንበታለሁ። ይህንን አሁን ያቀረብኮን ሀሳብ ዘዴ ያስፈልገዋል። ብዙ ሰዎች አሉ እንደነ ፕሮፌሰር ኤፍሬም የመሳሰሉ ሰዎች የእርቅ የሰላም ሰዎች በኢትዮጵያና በኤርትራ መሀል በተደረገው የባድሜ የጦርነት በሚባለው ጊዜ ለምሳሌ አሁን በሰላም መፍታቱ ሙከራ አድርገዋል። ፕሮፌሰር ኤፍሬም ሌሎችም ሞክረዋል። ግን ፈቃደኝነት አልነበረም በሁለቱ ወገን ከሁለቱ ወገን የትኛው እንደሆነ በምድር ያመረረውና አልቀበልም ያለው የትንተና ጉዳይ ነው። በታሪክ ስናየው እንግዲህ ምናልባት በኤርትራ ላይ የባሰ የልብ መደንዳናነት ይታይ ነበር ለማለት ይቻላል ግን ያ ምናልባት ጊዜ ሊያሻሽላቸው ይሆናል። ግን እነሱን ሳናይ ከእነሱ ውጭ ውጭ ሀገር ባሉት እና ከመንግስት ውጭ ባሉ ሰዎች አንዳንድ አንጋፋ ታጋዮች ከኢህአፓ ከነበሩት መሀል ከሚወስን ከነበሩት መሀል ምናልባትም ከማና የሚባለው ይሄ ወያኔ ድርጅት ህዋሀት ህወሀት አባል ከነበሩት መሀል አሉ። ውጭ ሀገር ተቃውሞ ይወጡ አሉ። በድል እነሱን ካልቻላቸው ውጡ ብለው በሰላም አሰናበቷቸው። በኤርትራ ጉዳይ ግን የሚቃወመውን ሰው በሰላም እንደማሰናበት በጦር እየደው ዝቦ ነው ያሰናበታቸው። አትሊስት ይሄ ልዩነት አለ በሩሱ ድርጅቶች መሀል። ይሄ ግን ዝርዝር ነው እንተው ወደ ጎንተው እና በአጭሩ ግን ሀሳብ በጣም ጥሩ ሀሳብ ነው። በዚህ አጋጣሚ ለኤርትራ እና ለኢትዮጵያ መንግስታት መሪዎች በተለይም ለፕሬዚዳንት ኢሳያስ አፈወርቂና ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንደዚሁም ደግሞ በሁለቱ አገራት ህዝቦች መካከል ላሉ የሰላምና ና እርቅ ወዳድ ወገኖች ወይም በጠቅላላው ለሁሉም ህዝብ መልእክቶ ምን ይሆናል? ሰላምና እርቅን አስመልክቶ ለሁለቱም መሪዎች እና እነሱ ለምንመሪዋቸው ሚኒስትሮች ባለስልጣኖች የሚሰጠው መልእክት ሰላም የከበረው የሰው ዋጋ ነው፣ የሰው ገንዘብ ነው። ሰላም በእግዚአብሔርም የተበቀደ በሰውም ዘንድ የተከበረ ስለሆነ በአንዳንድ ቋንቋዎች እንዳውም ለምሳሌ በአረብኛ፣ በሄብራይስ ሰው ሲነጋገር ሰላምታ ሲሰጣል ሰላም ነው ቢለው እኛም ሰላም እንላለን በአዲስ አማርኛ እንደ ማደር ከማት ቀርቶ ሰላም ነው ነገር በርቷል። ወጣቶቹ ሰላም ነው ነው የሚሉት ነው። አረቦቹ አሰላም አለይኩም ይላሉ። አይሁዶች ሻሎም ይላሉ። እና በሰው አእምሮ በሃይማኖታዊ መንገድም ቢሆን በማህበራዊ ጉዳይም ቢሆን የሰላም አስፈላጊነት የሰላም ለፍትሕና ለዲሞክራሲ ለመልካም ኑሮ አይነተኛ መሳሪያ መሰረት እንደሆነ ማመን አለባቸው እና የማስተላልፈው መልእክት ሰላሙን አስቡ ያለፈው አልፈዋል። ያጠፋችው ጥፋት እንዳለ ታሪክ ይፈርዳቸዋል። በሰው ሸንጎ ሳይሆን በታሪክ ሸንጎ ፍርድ ይሰጣቸዋል። እኔ ግን በበኩሌ በዚህ ባለው እድሜ የቀረ ጥቂት አመታት ነው፣ በህይወቴ ሳያልፍ እናየው በህይወቴ ማየት እንፈልገው በሁለት ህዝቦች መሀል ሰላም። ሰላም ለማግኘት ደግሞ መነጋገር፣ መተሳሰብ፣ በጎ ማሰብ ያስፈልጋል። የስልጣን መሳሪያ የስልጣን ጥቅም የሰውን ሰላም የሰውን ጥቅም የሰውን እድገት ለመተግበር መሆን አለበት እንጂ ለጭቆና የራስን ሀሳብ ብቻ ሰው ላይ መጫን፣ የራስን ጥቅም ብቻ ለመደለብ ሌላ ሰው የሚለውን ያለመስማት ወይ ረብጠውን ማለፍ አንድ ትልቅ ኃጢአት ነው። ትልቅ ገበና ገበና ነው። ስለዚህ አደራቸውን ባካቸውን ህዝቡን በሰላም እንዲኖር ተባብሮ የሚያስፈልገው ሁሉ የዕለት ጉርሱን የአመት ልብሱን የቀረውንም ጥቅሙን የሚያገኝበትን መንገድ ክፈቱለት። እና ይህንን በስንት ዘመን የተፈጸመውን የመገዳደል የፍጅት ዘመን አልፎ የሰላም፣ የመተባበር፣ የመፈቃቀል መተጋገዝ ባህል እንዲፈጠር ተቅታች ሰባካቸው የዚህ ታሪካዊ ልብወለድ አርዕስት በአማርኛ ትርጉም ያለሁ አልታችንም ገና ግን ከፍጅት ነጋሪት ወደ ይቅርታ ብስራት ነው የሚለው ከፍጅት ነጋሪት ወደ ይቅርታ ብስራት የይቅር መባባል ነው፣ የእርቅ ብስራት። <laughs> Professor deliverance, a tale of colliding passions and the means of forgiveness. <laughs>